ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ነሐሴ 6 2012 ዓ ም ዝግጅታችን ጀመረ። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ይሆናሉ ተብለው የሚጠበቁት ጆ ባይደን ቢመረጡ ምክትላቸው እንዲሆኑ የካሊፎርኒያዋን ሴነተር ካምላ ሃሪሰን ማጨታቸውን በይፋ አውጀዋል። ፕሬዝደንት ትራምፕ የባይደንን ምርጫ አልወደዱላቸውም። ጆ ባይደን ላይ ምናልባትም ከፖካሆንታስ የማሳቹሴትሷን ሴናተር ኤሊዛቤት ዋረንን ማለታቸው ይመስላል። ቀድሞም እንደዛ እያሉ ስለሚጠሯቸው። ከፖካሁንታስ የባሰች መጥፎ የነበረች ነች። ክብሩን በጣም እያዋረደች ስትናገረው ነበር። እንደዛ የሚያዋርድህን ሰው መምረጥ ይከብዳል። ሃሪስ መጥፎ ሰው ነች፣ ከዚህ በፊትም አዋርዳዋለች ብለዋል ፕሬዚደንቱ። ትናንት ለጋዜጠኞች ሲናገሩ የባይደን ምርጫ ትክክል ነው ያሉ የምርጫ ጉዳዮች ባለሙያም ይዘናል ጆ ባይደን is probably running just a little bit behind where Hillary Clinton was running በ2016 ሂለሪ ክሊንተን በወጣት አፍሪካውያን አሜሪካውያን መራጮች በተለይም በወጣት አፍሪካውያን አሜሪካውያን ወንዶች ዘንድ ከነበራቸው ድጋፍ ሲነጻጸር ምናልባት የእሳቸው ትንሽ አነስ ሳይል አይቀርም። ስለዚህ እሳቸው በምርጫ ዘመቻ ውስጥ ከሚይዙት ስራ አንዱ ለዚህ ማህበረሰብ ራሱን የቻለ ብርቱ ትኩረት በመስጠት ባለፈው ምርጫ እንደነበረው ያለ ድጋፍ ለማሰባሰብ መንቀሳ ተንቀሳቀስ ሊሆን ይችላል። ሮበርት ግሪፊን የድምፅ ሰጪ ተመራማሪ ናቸው። ሀሳባቸውን በአብይ ርዕስ ዘገባችን ይናገራሉ። አወዛጋቢ ሆኖ ቆይቷል በተባለው የኦሮሚያ ፕሬዚደንት ንግግር ላይም ዘገባና ትንታኔ ይዘናል። ሀገር የምናስቀጥለው በየዳገቱ እያረፍን አይደለም፣ በየእንቅፋቱ እየወደቅን አይደለም። እንቅፋት እያነሳን ከውስጣችንም ከውጭም እንቅፋትን እያነሳን ነው። ሀገርም እናስቀጥል የሚል መርህ ነው ይዘን እየሄድን ያለ ነውና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታ እያልን ያጠፋውንም ደግሞ ተው አቁም እያልን እንሄዳለን። አቶ ንጉሱ ጥላሁን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ናቸው። ዘገባለን ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍሳየ ነኝ። ለዩናይትድ ስቴትስ ፕሬዝዳንትነት የሚወዳደሩት ጆ ባይደን እና በምክትል ፕሬዝዳንትነት አብረዋቸው እንዲወዳደሩ የሰየሟቸው ካሚላ ሃሪስ ዛሬ አብረው ለመስራት ለመጀመሪያ ጊዜ አንድ ላይ እንዲቀርቡ ይጠበቃል። ዓላማቸው በመጪው ህዳር ወር በሚካሄደው ምርጫ ፕሬዚደንት ዶናልድ ትራምፕን እና ምክትል ፕሬዚደንት ማይክ ፔንስን ማሸነፍ ነው። ሁለቱ ተወዳዳሪዎች አብረው ስለመስራትና የሀገሪቱን ህይወት ስለመመለስ ሀገሪቱን ወደፊት ለማራመድ ሲሉ ለሰራተኛ ቤተሰቦች የሚታገሉ ስለመሆናቸው በዌልሚንግተን ዴላወር ንግግር እንደሚያደርጉ የዘመቻ ክፍላቸው አስታውቋል። ባይደን ሃሪስን በኦፊሴል የሰየሙት ትላንት ማታ ሲሆን በዚህ ደረጃ ለመሰየም የመጀመሪያዋ ጥቁርና እስያዊት አሜሪካዊት ሴት እንዲሆኑ አድርጓል። ባይደን ለምን ሃሪስን እንደመረጡ ሲናገሩ በመጭው ህዳር ወር በሚካሄደው ምርጫ ካሸነፍን ከመጀመሪያውኑ ዕለት አንስተው በመምራት ስራቸው ለመሰማራት ዝግጁ በመሆናቸው ነው ብለዋል። ካሜላ ሃሪስ የፍልሰተኞች ልጅ ናቸው። አባታቸው ከጃሜካ እናታቸው ደግሞ ከህንድ የመጡ ፍልሰተኞች ናቸው። ሃሪስ በምክትል ፕሬዝዳንትነት ለመወዳደር የመጀመሪያዋ ጥቁርና የደቡብ እስያ አሜሪካዎች ሴት ሆነዋል። የ55 ዓመት ዕድሜዋ ሃሪስ በካሊፎርኒያ ክፍለ ግዛት የመጀመሪያዋ ጥቁር ዋና አቃቢ ሕግ ለመሆን በቅተዋል። ስልጣኑን ለማግኘት የመጀመሪያዋ ሴትም ሆነዋል። በያዝነው ዓመት በዩናይትድ ስቴትስ በሚካሄደው ፕሬዝዳንታዊ ምርጫ በመሳተፍ ለፕሬዝዳንትነት በተወዳደሩበት ወቅት መጀመሪያ ላይ ጠንካራ መሰረት አግኝቶ የነበረ ቢሆንም በቀጣዮቹ ወራት የነበራቸው ድጋፍ እየቀነሰ በመሄዱ ባለፈው ታህሳስ ወር ከውድድሩ ውድድሩ እንደሚወጡ አስታወቁ። ባለፈው መጋቢት ወር ደግሞ በጆ ባይደን አምናለሁ በማለት የባይደንን ውድድር እንደሚደግፉ አስታወቁ። ኢትዮጵያ ውስጥ ባለፉት 24 ሰዓታት ለ14540 ሰዎች የኮቪድ-19 ምርመራ ተደርጎ 943 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ለአሜሪካ ድምፅ አስታውቋል። ባለፉት 24 ሰዓታት ውስጥ ለ14540 ሰዎች የተደረገው ምርመራ በሀገሪቱ ውስጥ ከዛሬ ከተደረጉት የላቦራቶሪ ምርመራዎች ሁሉ ትልቁ ሀዝ መሆኑም ተገልጿል። በቫይረሱ የተያዙት ሰዎች 65 ከትግራይ፣ 18 ከኦሮሚያ፣ 24 ከሲዳማ፣ 3 ከደቡብ ክልል፣ 3 ከቤኒሻንጉል ጉሙዝ፣ 70 ከአማራ፣ 7 ከሶማሌ ክልል፣ 36 ከድሬዳዋ ከተማ እንዲሁም 612 ከአዲስ አበባ መሆናቸውም፣ በአጠቃላይ በአሁኑ ሰዓት 13618 ሰዎች በሕክምና ላይ ሲገኙ 338 ሰዎች እንዳገገሙ ተገልጿል። ባለፉት 24 ሰዓታት ከኮሮና ቫይረስ ጋር በተገናኘ የ23 ሰዎች ህይወት ማለፉን የጤናው ሚኒስቴር ጨምሮ አስታውቋል። 15 በአስከሬን ምርመራ የተገኙ ሲሆን፣ አምስት ከአዲስ አበባ፣ አንድ ከደቡብ ክልል፣ አንድ ከትግራይ አንድ ከሶማሌ ክልል በድምሩ ስምንት ሰዎች ከልዩቱ ማቆያ መሆናቸው ተገልጿል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አባል ኢልሃም ኦማር ዛሬ ሚኒሶታ በተካሄደው የዲሞክራቶች የቅድሚያ ምርጫ የተደላደለ የገንዘብ ድጋፍ ምንጭ ያላቸውን ተወዳዳሪ ለማሸነፍ ችለዋል። የሚኒሶታ መራጮች በ58 ከመቶ ድምፅ ኦማርን መርጠዋል። ተወዳዳሪያቸው አንተን ሜልተን ሚክስ 39 ከመቶ በማግኘት ተሸንፈዋል። ኢልሃም ኦማር ሶማሊያዊት አሜሪካዊት መሆናቸው ይታወቃል። በሌላ የሶማሊያ ዜና ደግሞ ሙዱግ በተባለው የሶማሊያ ማዕከላዊ ክልል በአልሸባብ እና በታጠቁ ነዋሪዎች መካከል በተካሄደው ግጭት ቢያንስ አስር ሰዎች ሞተው አምስት እንደቆሰሉ ተዘግቧል። ውጊያው ዛሬ የተጀመረው በከባድ የታጠቁ የአልሸባብ አማጽያን የሻቤሎ ነዋሪዎችን ግብር ለማስከፈል በሞከሩበት ወቅት ነው ተብሏል። አማጽያኑ ከፊሉን ክልል እንደሚቆጣጠሩ ተገልጿል። ቦታው የሶማሊያ 21ኛ ክፍል ብሔራዊ ወታደራዊ ኃይል ሰፈር ከሚገኝበት 20 ኪሎ ሜትር ይርቃል። መጀመሪያ ላይ በከባድ የታጠቁ የአልሸባብ ተዋጊዎች በመንደራችን በኩል ለማለፍ ጠየቁን፣ ኋላ ግን መንደራችንን ለመያዝ እንደፈለጉ ተረድተን ገጠም ናቸው ሲሉ የመንደሩ ኃላፊ መሐመድ ኢብራሂም ለአሜሪካ ድምፅ ተናግረዋል። በውጊያው ስምንት የመንደሩ ነዋሪዎችና የተወሰኑ የአልሸባብ አማጽያን መገደላቸውን የመንደሩ ኃላፊ ጠቁመዋል። ወደ ኮቪድ-19 ዘገባ እናምራ። በደቡባዊ ፓሲፊክ በምትገኘው የኒው ዚላንድ ትልቋ ከተማ ኦክላንድ ውስጥ በኮቪድ-19 ቫይረስ የተጠቁ አራት ሰዎች በመገኘታቸው የከተማይቱ እንቅስቃሴዎች ሙሉ በሙሉ ዝግ እንዲሆኑ መወሰኑ ተሰምቷል። በማህበረሰቡ መካከል ተላልፎ የተገኘው የኮሮና ቫይረስ የታየው ከመቶ ቀናት በኋላ በሀገሪቱ ለመጀመሪያ ጊዜ መሆኑ ነው። የአሜሪካ ድምፅ ዘጋቢ ፊል መርሰር ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ሰኔ ኒውዚላንድ የኮቪድ-19 የወረርሽኝ በመዋጋት ድል ማድረጓን አውጃ ነበር። ጠቅላይ ሚኒስትር ጃሲንዳ አርደን አገሪቱ በተባበረ ኃይል ባልተለመደ መንገድ በአገሪቱ ቫይረሱን አሸንፈናል ማለታቸው ተሰምቷል። በዚያ ሳቢያም የተጣሉ የእንቅስቃሴ ገደቦች ሁሉ ተነስተው ሕይወት ከወረርሽኙ በፊት እንደነበረ ተመልሶ ነበር። የኒውዚላንድ ድንበርም ዝግ እንደሆነ ቆይቷል። ይሁን እንጂ የኮሮና ቫይረሱ ግን የትም አልሄደም። ለሶስት ወራት ማንም ላይ ሳይታይ ደብዛውን ካጠፋ በኋላ ኦክላንድ ከተማ ከተማ ውስጥ አራት ሰዎች ላይ ብቅ ብሎ መታየቱ ተረጋግጧል። ከነዚያ አራቱ ሰዎች መካከል አንዳቸውም ቢሆን ወደ የትም አገር ተጉዘው አያውቁም። በሽታው ከየት እንዳገኛቸው ምንጩን ለማወቅ በአስቸኳይ ምርምር እየተደረገበት ነው። በዚህ ሳቢያም አንድ ነጥብ ስድስት ሚሊየን የሚሆነው የኦክላንድ ነዋሪ ሙሉ ለሙሉ ከየትኛውም እንቅስቃሴ እንዲታቀብና ንግድና ማህበራዊ ተቋማት በሙሉ ዝግ እንዲሆኑ ተወስኗል። የጤና ሚኒስትሩ ክሪስ ሂፕኪንስ ለአገሪቱ ሬዲዮ እንደተናገሩት በአውስትራሊያ እና በሌሎች አገሮች እን እንደታየው ቫይረሱ ፈጥኖ እንዳያንሰራራ ማገዱ አስፈላጊ መሆኑን አስታውቀዋል። እዚህ በጣም በጣም የተለየ ስልት ነው እየተከተልን ያለ ነው። በእንዲህ ያለ ፍጥነት ሁሉ ነገር ዝግ እንዲሆን የምንንቀሳቀሰው ሜልቦርን ላይ የሆነው እዚህ እንዳይደገምና ወረርሽኙን ለመከላከል ማድረግ ያለብን ሁሉ እንድናደርግ ነው። አየህ ከሌሎች ሀገሮች የምትማረው ማድረግ ያለብህን ፈጥነህና አጠንክረህ በምታደርገው ነገር አትጎዳም። ፍጥነት ስትንቀሳቀስ የተሻለ ዕድል ይኖርሃል። የዓለም ጤና ድርጅት ኒውዚላንድን የኮሮና ቫይረስን በመከላከል የምታደርገውን የተሳካ ጥረት በማድነቅ እንደ ምሳሌ የሚያየትና የሚጠቅሳት አገር መሆኗ ይታወቃል። አውስትራሊያ ዛሬ ብቻ 19 ሰዎች በኮሮና ቫይረስ እንደሞቱባት አስታውቃለች። 428 አዲስ የቫይረስ በሽተኞች ማግኘቷንም ገልጻለች። ሰዎቹ የሞቱት ካለፈው ሰኔ ወር አንስቶ የቫይረሱ መዛመት በበረታባት ደቡባዊ ክፍለ ግዛት ቪክቶሪያ መሆኑ ታውቋል። በቫይረሱ የሞቱ ሰዎች ዕድሜ በሰባዎች እና በዘጠናዎቹ ዓመታት እንደነበር፣ አንዲት ሴት ደግሞ አንድ መቶ ዓመት ዕድሜ እንደነበራቸው ጠቅላይ ሚኒስትር ዴቪድ አንድሬውስ ገልጸዋል። ዛሬ አራት መቶ አስር አዲስ የቫይረሱ በሽተኞች እንደተገኙባትም ተዘግቧል። ዓለም አቀፉ ወረርሽኝ ኮሮና ቫይረስ በስፖርቱ ዓለምም ጫና ማሳደሩ ቀጥሏል። ሁለት አበይት የዩናይትድ ስቴትስ የኮሌጅ አትሌቲክ ጉባኤዎች በዘልማድ በበልክ ወይም በቀጣዮቹ ወራት የሚካሄደውን የኳስ ጨዋታ ጊዜ እንዲተላለፍ ወስነዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አትሌቶቹ ጠንካራና ወጣቶች በመሆናቸው ቫይረሱን የመታገል አቅም አላቸው በማለት ጨዋታው በተለመደው ጊዜ እንዲካሄድ ሲገፉ ቆይተዋል። ብሔራዊ የባስኬትቦል እና ብሔራዊ የሆኪ ሊጎች ወረርሽኙ ምክንያት የውድድር ጨዋታቸውን በተማከሉ ቦታዎች ለማካሄድ ተገደዋል። በርካታ የቤዝቦል ሊግ ተጫዋቾች በኮቪድ-19 ስለተያዙ ብዙ የውድድሮቹ ጊዜን ለማስተላለፍ ግድ ሆነባቸዋል። ወደ ኮቪድ-19 ክትባት ስናመራ ደግሞ 100 ሚሊዮን የሚሆኑ የኮቪድ-19 ክትባት ዶዞች ተመርተው እንዲቀርቡ በሀገሪቱ ፌዴራል መንግስትና በአንድ የዩናይትድ ስቴትስ የባዮቴክኖሎጂ ኩባንያ መካከል ስምምነት መደረጉን ፕሬዚደንት ትራምፕ ትላንት አስታውቀዋል። ክትባቱን ለማምረት የተዋዋለው ሞደርና ኩባንያ በክትባቱ መድኃኒት ላይ የፍተሻ ሙከራ እያካሄድ መሆኑ ሲዘገብ ቆይቷል። ኩባንያው የክትባቱን መድኃኒት የሰራው ከብሔራዊ አለርጂና የተላላፊ በሽታዎች ተቋም ጋር በመተባበር ነው። ዩናይትድ ስቴትስ ውስጥ ሶስት የክትባት መድኃኒቶች በሰዎች ላይ የመጨረሻ ደረጃ ሙከራ እየተደረገባቸው መሆኑ ተዘግቧል። የክትባቱ መድኃኒት ጥቅም ላይ እንዲውል ከጸደቀ በኋላ 100 ሚሊዮን ዶዞችን በፍጥነት ለማምረት ዝግጁ ነን፣ ከዚያም ወዲያውኑ አምስት መቶ ሚሊዮን ክትባቶች ይመረታሉ ሲሉ ፕሬዚደንት ትራምፕ በዋይት ሀውስ በተደረገ ጋዜጣው ጉባኤ ተናግረዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አመሰግናለሁ አዳነች፣ ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ኸርዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ነሐሴ 6 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ከወራት በፊት ተናገሩት የተባለና ሾልኮ የወጣ ንግግር ባለፈው ሳምንት መገባደጃ በማኅበራዊ መገናኛ ብዙሃን ተለቋል። ብዙ ንግግርም አስነስቷል። ተመልክቶ ሲመልስ የተናገሩት ንግግር በጣም ጽንፈኛና ሀገራችን በተለይ አሁን ካለችበት አጣብቂኝ ሊያወጣ የማይችል ወደ ኋላ የሚያይ ከነገ ይልቅ ትናንትናን፣ ከተስፋ ይልቅ ቂምን የቋጠረ ነው። ስለዚህ ይሄ ንግግር ተቀባይነት የለውም። በዋሽንግተን ዲሲ አካባቢ ነዋሪና የመረጃ ቴክኖሎጂ ባለሙያ የሆኑት አቶ ግዛው ለገሰ በኢትዮጵያ ፖለቲካ ውስጥ ከኢህፓ ጊዜ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎች ማስተያየታቸውን በመግለጽ ይታወቃሉ። በምሽቱ ዲሞክራሲ በተግባር ክፍለ ጊዜ ሀሳባቸውን ያጋሩናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ይሆናሉ ተብለው የሚጠበቁት የቀድሞ ምክትል ፕሬዝደንት ጆ ባይደን ቢመረጡ ምክትላቸው እንዲሆኑ የካሊፎርኒያዋን ሴኔተር ካምላ ሃሪስን ማጨታቸውን ትናንት በይፋ አሳውቀዋል። በዚህም የሕግ መወሰኛ ምክር ቤት አባሏ ካምላ ሃሪስ ከትልቆቹ የሀገሪቱ ፓርቲዎች አንዱን ወክለው በፕሬዝደንታዊ ምርጫ በመቅረብ የመጀመሪያዋ ጥቁር ሴት እንዲሁም የመጀመሪያ ከህንድ ቤተሰብ የተወለዱ ይሆናሉ። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። የሃምሳ አምስት ዓመቷ ካመላ ሃሪስ ቀጣይቱ የዩናይትድ ስቴትስ ምክትል ፕሬዝደንት ሊሆኑ ይሆን? የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ጆ ባይደን ካመላ ሃሪስን በህዳሩ ምርጫ በእጩነት አብረዋቸው እንዲወዳደሩ እንደመረጧቸው በትናንትናው እለት ይፋ አድርገዋል። ያለ አንዳች ፍርሃት ለተራው ህዝብ ቆመው የሚታገሉ ከሀገራችን ግሩም የበቁ የህዝብ አገልጋዮች አንዷ ሲሉም ገልጸዋቸዋል። ካማላ ሃሪስ በአውራ ፓርቲ ፕሬዝደንታዊ ፍክክር እንዲቀርቡ በመታጨት የመጀመሪያ ጥቁር ሴትና የመጀመሪያ የህንድ ዝርያ መሰረት ያላቸው ሰው ናቸው። በሀገሪቱ በዚህ ደረጃ ከቀረቡ ሴቶችም አራተኛ በመሆን ታሪክ ሰርተዋል። ራሳቸውም በዚሁ ፕሬዝደንታዊ ምርጫ በዲሞክራቲክ ፓርቲው ተፎካካሪ ሆነው የተወዳደሩት የካሊፎርኒያዋ ሴኔተር ካማላ ሃሪስ ለእጩ ምክትል ፕሬዝደንትነት በመታጨቴ ክብር ይሰማኛል ብለዋል። ጆ ባይደንንም አሜሪካውያንን አንድ አድርገው ሊያስተሳስሩ የሚችሉ መሪ ሲሉ ገልጸዋቸዋል። ተንታኞች ጆ ባይደን አውጥተው አውርደው የሚበጇቸውን የማያሰጓቸውን እጩ ምክትል ፕሬዚደንት አጭተዋል ይላሉ። ቁልፍ የሆነውን የህብረተሰብ ክፍል የአፍሪካውያን አሜሪካውያን መራጮችን ድጋፍ ለመሳብም የሚጠቅሟቸው ናቸው ሲሉ አስተያየታቸውን ይሰጣሉ። አንደኛው የዲሞክራሲና የመራጮች ጥናት ድርጅት የሚባል ቡድን የምርምር ኃላፊ ሮበርት ግሪፊን ናቸው። Joe Biden is probably running just a little bit behind where Hillary Clinton was running. Joe Biden <inaudible> Hillary Clinton both <inaudible> ስለዚህ እሳቸው በምርጫ ዘመቻ ውስጥ ከሚይዙት ስራ አንዱ ለዚህ ማህበረሰብ ራሱን የቻለ ብርቱ ትኩረት በመስጠት ባለፈው ምርጫ እንደነበረው ያለ ድጋፍ ለማሰባሰብ መንቀሳቀስ ሊሆን ይችላል። ጆ ባይደን ካምላ ሃሪስን መምረጣቸውን ይፋ ባደረጉ በደቂቃዎች ውስጥ የፕሬዝደንት ትረምፕ የምርጫ ዘመቻ በሚከተለው መልክ ዘምቶባቸዋል። ቀርፋፋው ጆ እና ቀጣፊቱ ካምላ አንድ ላይ ሆነው ለነሱ ግሩም ለአሜሪካ ግን መጥፎ ብሏቸዋል። ፕሬዚዳንት ትራምፕም የሚከተለውን አስተያየት ሰጥተዋል። ጆ ባይደን ላይ ምናልባትም ከፖካሆንታስ የማሳቹሴትሷን ሴናተር ኤሊዛቤት ዋረንን ማለታቸው ይመስላል፣ ቀድሞም እንደዛ እያሉ ስለሚጠሯቸው ከፖካሆንታስ የባሰች መጥፎ የነበረች ነች። ክብሩን በጣም እያዋረደች ስትናገረው ነበር እንደዛ የሚያዋርድህን ሰው መምረጥ ይከብዳል። በቀጣዮቹ ሳምንታት ውስጥ የፕሬዝደንት ትረምፕም የቀድሞ ምክትል ፕሬዝደንት ጆ ባይደንም የምረጡኝ ዘመቻዎች በየበኩላቸው የካምላ ሃሪስን ማንነት ለመራጮች ለማስረዳት ይንቀሳቀሳሉ። ተንታኙ ሮበርት ግሪፊን ካምላን በደንብ የማያውቋቸው ብዙዎች መራጮች እንዳሉ ይናገራሉ። አሁንም ከአሜሪካውያን አንድ ሶስተኛ የሚሆኑት ስለ ካምላ ሃሪስ በደንብ አቋም ለመያዝ የሚያስችለን በቂ መረጃ እንደሌላቸው የሚናገሩ አሉ። ይሄ ግን በቀጣዮቹ ቀናት ውስጥ በተለይ የዲሞክራቲክ ፓርቲው ጉባኤ ጋር ስንደርስ ፈጥኖ ይቀየራል። በእርግጥ ዩናይትድ ስቴትስ ሴኔተር ናቸው፣ ነገር ግን ማንነታቸውና ክንዋኔያቸው በይበልጥ በዝርዝር እየተገለጠ ይመጣል። የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ ጆ ባይደን ዛሬ ዴላዌር ዊልሚንግተን ላይ ከካምላ ሃሪስ ጋር አንድ ላይ ሆነው እጩ ምክትል ፕሬዚደንታቸውን ያስተዋውቃሉ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጂትን ለዘገባው። የትንታኔው መጽሔት ይቀጥላል። ወደ ተከታዩ የመጽሔት ርዕስ እንለፍ። የኦሮሚያ ክልል ፕሬዚደንት አቶ ሺመልስ አብዲሳ ከስምንት ወራት በፊት እንደተናገሩት የተገለጸውና ሰሞኑን ይፋ የተደረገ አስተያየት ስህተት መሆኑን ገልጸው ሊገመገም እንደሚገባው ጠቅላይ ሚኒስትር አብይ አህመድ መናገራቸውን ቃል አቀባያቸው አቶ ንጉሱ ጥላሁን ለቪኦኤ በሰጡት ቃል ገልጸዋል። ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር የሄዱት ጠቅላይ ሚኒስትር አብይ አህመድ የአማራ ክልል ብልጽግና ፓርቲ ስብሰባ ላይ ተገኝተው ገለጻ ማድረጋቸውንና የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይ መገኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አመልክተዋል። አስቴር ምስጋናው ነች። ባህር ዳር የሚገኙትን አቶ ንጉሡ ጥላሁንን ያነጋገረችው ተከታዩን አሰናድታለች። ጠቅላይ ሚኒስትር አብይ አህመድ ወደ ባህር ዳር የመጡበት ጊዜ ባለፉት ሶስት ቀናት ሲካሄድ ከቆየው የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ጊዜ ጋር ተገጣጥሟል። ጠቅላይ ሚኒስትሩ በዚሁ የአማራ ብልጽግና ፓርቲ ስብሰባ ማጠቃለያ ፕሮግራም ላይ መገኘታቸውንና ማብራሪያ መስጠታቸውን ደግሞ ቃል አቀባያቸው ለአሜሪካ ድምፅ አረጋግጠዋል። የጠቅላይ ሚኒስትሩ የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለቪኦኤ እንደተናገሩት ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል ሰሞኑን በማህበራዊ ሚዲያና ሌሎችም የመገናኛ ብዙኃን ትኩረት ስቦ የሰነበተው ጉዳይ የኦሮሚያ ክልል ፕሬዚዳንት አቶ ሽመሊስ አብዲሳ ከስምንት ወራት በፊት ተናገሩት የተባለው እና ሰሞኑን ይፋ የተደረገው የፖለቲካ አስተያየት ነው። አቶ ንጉሱ ጥላሁን እንደሚሉት ጠቅላይ ሚኒስትሩ በዚህ ርዕሰ ጉዳይ ላይ ለተሰብሳቢዎቹ ማብራሪያ ሰጥተዋል። ክቡር ጠቅላይ ሚኒስትሩም ይሄ ጉዳይ ተነስቶላቸዋል። ይሄንን በተመለከተ ሀሳቡ ትክክል እንዳልሆነ የተላለፈው መልዕክትም በይዘቱም በውጤቱም ትክክል እንዳልሆነ ሊታረም እርማት ሊደረግ እንደሚገባው እና ሊገመገመም እንደሚገባው ለተሰብሳቢዎቹ ለኮነ አረጋግጠዋል፣ ምላሽም ሰጥተዋል። ስለዚህ ይህን ጉዳይ እኛ የምናየው የትኛውም አድራጎት፣ የትኛውም ንግግር፣ የትኛውም አመራር ከኢትዮጵያና ከኢትዮጵያውያን በላይ አይሆንም። ከኢትዮጵያና ከኢትዮጵያውያን በላይ ኢትዮጵያንና ኢትዮጵያውያንን እየገነባን ኢትዮጵያን እያሻገር በውስጣችን ደግሞ የሚታዩ እንከኖችን እያረምን እያረምን እንዳለን የሚል የጋራ ስምምነት ላይ ነው የተደረሰው። ትክክል ሀገር የምናስቀጥለው በየዳገቱ እያረፍን አይደለም፣ በየእንቅፋቱ እየወደቅን አይደለም። እንቅፋት እያነሳን ከውስጣችንም፣ ከውጭም እንቅፋትን እያነሳን ነው ሀገር የምናስቀጥለው የሚል መርህ ነው ይዘን እየሄድን ያለ ነው እና ሰው የሰራውንም ስራ ሊበረታታ የሚገባውንም በርታያል፣ ያጠፋውንም ደግሞ ተው አቁም እያለ እንሄዳለን። በአማራ ብልጽግና ፓርቲ ስብሰባ ላይም ቢሆን ጉዳዩ በሰፊው ውይይት እንደተደረገበት ነው አቶ ንጉሱ ያብራሩት። አቶ ሽመልስ ንግግር ላይ በመሰረታዊነቱ በንግግሩ የተጠቀሱት ነጥቦች አንቺም ያነሳሻቸው ያላነሳሻቸውም ሌሎች ነጥቦች ስህተት ናቸው፣ ትክክልም አይደሉም፣ ሊታረሙም ይገባል፣ ትግልም ይደረግባቸዋል። በመጀመሪያ ደረጃ የእሳቸው ንግግር ተደርጓል በተባለ ከስምንት ወር ቆይታ በኋላ አሁን ብልጽግና ፓርቲ በኮንፈረንስ በሚያካሄድበት በባህር ዳርም በአዲስ አበባም ኦሮሚያም ብልጽግና ቅርንጫፍ የአማራም ውይይት በምናደረግበት ግምገማ በምናደረግበት ጊዜ ቁልፍ ቁልፍ አጀንዳዎች ላይ በምንነጋገርበትና ውሳኔዎች በሚወሰኑበት ጊዜ እሳቸው ባነሱት ነገር ራሳቸው የሚገመገሙበትና ማብራሪያም የሚሰጡበት ተጠያቂነትም ካለ ተጠያቂነት የሚሰፍንበት መሆኑ እንደተጠበቀ ሆኖ ግን ዋናው ዓላማው ኦሮሞንና አማራን ማባላት ነው። ኦሮሞንና አማራን በማባላት በማጣላት በማናከስ አድርጎ ኢትዮጵያን ማፍረስ ነው። ይሄንን ለማድረግ ደግሞ የመጀመሪያው ቁልፉ አመራር ውስጥ ብጥብጥና ቀውስ ማንሳት ነው። ይሄ ብጥብጥና ቀውስ ወደ ህዝብ ሄዶ ህዝብ የሚጋጨው ግጭት ወደ ሀገር ሄዶ አገር ማፍረስ ነው። ስለዚህ አሁን የምንገኝበት ወቅት በእጅጉ ጥንቃቄ የሚጠይቅ አንዳንድ ወገኖች ይሄንኑ መረጃ ሰጥተው ለእኛው አመራሮች አደርሰው ለሚዲያ አደርሰው ምን ትሰራላችሁ? ብለው ደግሞ ይቀሰቅሳሉ። የበሰለና የሰከነ አስተያየት ሲሰጥ ደግሞ አሁንም ይሄንን ሳይሆን የሚፈልጉትን ተራ ዘለፋና ስድብና ግጭት ውስጥ እንዲገባ ይቆሰቁሳሉ። ይሄ አይሆንም። ይሄ አልፎበታል። የማጋጨት ዘመን ያለፈበት ነው። አሁን የአንድነት ዘመን ነው። በአንድነት ውስጥ የሚኖሩ ልዩነቶች ይስተካከላሉ። በመሆኑም በእኛ በኩል ውይይቱ ላይም አንኳር ቦታ ይዞ የተወያየ ነው። እያንዳንዱ ጉዳይ በሀገራችን ውስጥ እኔም የማደርገው ይሁን እኔ የምናገረው ነገር ህዝብን ምን ያህል ያስቀኝ፣ ለህዝብ ምን ያህል ይመቻል፣ ግን ደግሞ ለእውነት ምን ያህል ይቀርባል ብዬ መሆን አለበት። ካልሆነስ ካልሆነ እኔ ከህዝብ በላይ አይደለሁም። እኔ ከሀገር በላይ አይደለሁም። የእኔ ንግግር ሊስተካከል ይችላል። የሰው ህይወት ሲጠፋ ግን የሀገር ሀብትና ንብረት ሲወድም ግን ጊዜ ይወስዳል፣ አይስተካከልም። የሰው ህይወት አይመለስም። ስለዚህ ይህን የማዳን ጉዳይ ለንም እናተኩ መንግስት ህግን የማስከበር ስራዎችን በሰፊው መስራት መቀጠሉንም አቶ ንጉሱ አስረድተዋል። በአሁኑ ሰዓት በኦሮሚያ ውስጥ የአርቲስት ሃጫሉን ግድያ ተከትሎ በደረሱት ማንነት ላይ የተመሰረቱ ጥቃቶች ከ9500 በላይ ተጠርጣሪዎች ለህግ የቀረቡበት ከ1000 በላይ አመራሮች ላይ እርምጃ የተወሰደበት ሁኔታ እንዲኮላሽ ሌላ መልክ እንዲይዝ አሁንም ብጥብጡ እንዲነግስና ኢትዮጵያውያን በብሔርና በሃይማኖት እንዲባሉ ለማድረግ እሳት ላይ ነዳጅ የመነስነስ ስራ የመስራት። ክቡር ጠቅላይ ሚኒስትሩም በማጠቃለያቸው ኢትዮጵያን መገንባት ግን ዛሬ ውጣውረን ሊኖረው ይችላል እንጂ እጅግ የሚልቀውና የሚበዛው የኢትዮጵያ ሕዝብ በለውጡ ተስፋ ጥሎ ደስተኛም ሆኖ የለውጡ ደጋፊ ነው። ይህንን የለውጥ ድጋፍ ያለው ድርጅትና መንግስት ይህንን ለውጥ በምንም መልኩ ሊያንሸራትትና ወደ ኋላ ሊቀለብ የሚችል ሁኔታ ሊኖር እንደማይችል ነገር ግን ፈተናዎቹና ተግዳሮቶቹ ደግሞ ሰፊ መሆናቸውን ፈተናና ተግዳሮት ደግሞ ሊያልፍ የሚችለው አመራር ነው። ይህንን አመራር የመገንባት ነው በዚ በነዚህ ላይ ነው አቅጣጫ ተቀምጦ ውይይቱም የተጠቃለለው ማለት ነው። ከሰኔ 15ቱ ክስተት በኋላ ለመጀመሪያ ጊዜ ወደ ባህር ዳር ያቀኑት ጠቅላይ ሚኒስትር አብይ አህመድ በአማራ ብልጽግና ፓርቲ ስብሰባ ላይ ገለጻ ከማድረጋቸው በተጨማሪ የአረንጓዴ አሻራ የችግኝ መርሃ ግብር ማጠቃለያ ፕሮግራም ላይም ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ርዕስ እንለፍ። በትግራይ ክልል ለሚካሄደው ምርጫ የምረጡኝ ቅስቀሳ በመገናኛ ብዙሃን ዛሬ ተጀምረዋል። ቅስቀሳው በኮሮና ቫይረስ ወረርሽኝ ምክንያት ሕዝባዊ ስብሰባና ሰላማዊ ሰልፎች እንደማይኖሩት ተነግሯል። ሙሉጌታ አጽባሃ የክልሉን የምርጫ ኮሚሽንና ፓርቲዎች በጉዳዩ ላይ አነጋግሮ ተከታዩን ዘግቧል። ዛሬ ነሐሴ 6 2012 ዓ ም በትግራይ ክልል ምርጫ የሚሳተፉ የፖለቲካ ፓርቲዎች ህወሀት፣ ሳልሳይ ወያነ፣ ባይቶና የትግራይ ነጻነት ፓርቲና አሲንባ ዲሞክራሲያዊ ፓርቲ የምረጡኝ ቅስቀሳ ጀምረዋል። የትግራይ ምርጫ ኮሚሽን የህዝብ ግንኙነት ኃላፊና የኮሚሽኑ አመራር አባል አቶ መረሳ ጸሐይ እንደተናገሩት የምርጫ ቅስቀሳ በክልሉ ለማካሄድ መጀመሪያ ከፖለቲካ ፓርቲዎች ጋር በነፃ የአየር ሰዓት ጉዳይ ውይይት በማካሄድ ስምምነት ላይ ተደርሷል ብለዋል። በዚህ መሰረት በሶስት የቴሌቪዥን ጣቢያዎች ትግራይ ቴሌቪዥን፣ ድምፅ ወያነ ቴሌቪዥንና ትግራይ ሚዲያ ሀውስ እንዲሁም በሶስት የኤፍኤም ራዲዮዎችና አንድ የብሔራዊ ራዲዮ ፕሮግራማቸውን ማስተዋወቅ ጀምረዋል ብለዋል። ለሚመጣው አንድ ወር ሙሉ የትግራይ ሚዲያዎች በቀን አስር ሰዓት ተኩል የትግራይ ህዝብን ስለ ምርጫ ነው የሚሰማ ማለት ነው። ከዜና በኋላ ፕራይም ታይም የሚባለው ለቅስቀሳ እንዲውል እያንዳንዱ ሚዲያ አንድ ሰዓት ተኩል እንዲመድብ ተደርገዋል። የምርጫ ቅስቀሳ በመገናኛ ብዙሃን የሚተላለፍበት ጊዜ ደግሞ በእጣ መለየቱ ገልጸው ይህ በየሳምንቱ እጣ በማውጣት ይሰራል ብለዋል። የምርጫ ቅስቀሳው የኮሮና ወረርሽኝ ለመከላከል ተብሎ በመንግስት የታወጀው ክልከላዎች በማክበር የሚካሄድ መሆኑም አቶ መረሳ ተናግሯል። ፓርቲዎቹ መገናኛ ብዙኃን በመጠቀም በየአካባቢው ደግሞ በድምፅ ማጉያ የምርጡን ቅስቀሳ ማድረግና ና እንዲሁም ኮሮና በመከላከል የቡድን ውይይት ማካሄድ እንደሚቻል ገልጸዋል። በሌላ ቅስቀሳ የሚያካሄዱ ከሆነ ከኮማንድ ፖስት ና ከኮቪድ ከጤና ከእሱ ጋር መስማማት አለበት ማለት ነው። በሌላ ግን መቀስቀስ ይችላሉ፣ ግን እነዚ ህጎቹ መጣሳ አይችሉም ማለት ነው። ለምርጫ የሚያስፈልግ ባ ለፓርቲዎቹ ይሰጣል በማለትም አቶ መረሳ ገልጸዋል። የዞንና የወረዳ ምርጫ አስፈጻሚዎች ስልጠናም እንደተሰጣቸው ነው የተናገሩት። በምርጫው ከሚሳተፉ ፓርቲዎች መካከል አንዱ የትግራይ ነጻነት ፓርቲ ነው። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ በሁሉም የምርጫ ክልሎች ፓርቲያቸው እንደሚሳተፍ ገልጸዋል። የምረጡኝ ቅስቀሳ በዛሬው ሁለት መጀመራቸው የተናገሩት ዶክተር ደጀን ይህ የምርጫ ቅስቀሳ ሂደት በመገናኛ ብዙሀን ብቻ መሆኑ የሚያስቸግር መሆኑ ብናውቅም ባገኘነው አማራጭ ፕሮግራማችን እንደሚያደርጋትን ለህዝብ እናሳውቃለን ብለዋል። የምርጫ ቅስቀሳ በጀት እስካሁን አልተሰጠንም ያሉት ዶክተር ደጀን የተጀመረው ቅስቀሳም ከራሳቸው ገንዘብ እየተጠቀሙ መሆናቸው ተናግረዋል። ሌላው በምርጫው 13 እጩዎች አቅርቦ የሚወዳደረው ፓርቲ አሲምባ ዲሞክራሲያዊ ፓርቲ ነው። የፓርቲው ሊቀመንበር አቶ ዶሪ አስገዶም የምርጫ ቅስቀሳ የአየር ሰዓት ድልድል ፍትሐዊ ነው ብለው እንደሚያምኑ ገልጸው፣ ፓርቲያቸው በኢሮብ ማህበረሰብ በዋናነት የሚወዳደር በመሆኑም በመገናኛ ብዙሀን በሳሆና በትግርኛ ቋንቋዎች ፕሮግራሙ እንደሚያስተዋውቅም ተናግረዋል። ፓርቲዎች እንደ አቅማቸውና ባላቸው ወንበር መሰረት ጥሩ ተሳትፎ አድርገዋል። ስለዚህ የጊዜ ድልድሉ ጥሩ ነበር። ፓርቲዎች ከመንግስት ጋር በሚያደርጉት ውይይት አሲምባ እንዳይሳተፍ የተደረገ ነው። ይህም ሊስተካከል ይገባል ያሉት አቶ ደውሪ የወጣው የምርጫ ስርዓትም በህዝብ የተሰጠ ድምፅ በሚገባ የሚያስተናግድ ባለመሆኑ አንቀበለውም ብለዋል። ምርጫው ህጋዊ አይደለም በማለት በምርጫው እንደማይሳተፍ የገለጸው የአርና ትግራ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሰም ምርጫው ህገ ወጥና ለቀጣይ የክልሉ የፖለቲካ ጉዞ የሚያበላሽ ነው በማለት ነቅፈዋል። የምርጫ ቅስቀሳ ሂደቱም አንድ ምርጫ ሊያሟላው የሚገባ ያላሟላ ነው በማለት ገልጸዋል። የይምሰል ጨዋታ ነው። ምርጫ ለማለት አያስካሄድም። ምክንያቱም ገለልተኛ ምርጫ ቦርድ መኖር አለበት። አሁን በቲቪ ብቻ ተካሂዶ። ቲቪ ደግሞ እንደሚታወቀው ሰማኒያ ፐርሰንት የትግራይ ገጠር ነዋሪ ነው። የመብራትም የቲቪም አክሰስ የለውም። ስለዚህ ይሄ ህወሀትን የአምስት ዓመት አገዛዝን እውቅና ለመስጠት የሚካሄድ እክክልኝ ልከክህ አይነት ያካሄደ ነው። ስለዚህ ምንም አይነት ፋይዳ የለውም፣ በምርጫ መስፈርት አያሟላም። በታሪክም እንደዚህ አይነት ምርጫ በዓለም ታሪክ አይታወቅም። በትግራይ የሚሳተፉ ፓርቲዎች የምርጫ ምልክታቸው ትናንት ማምሻውን አስተዋውቋል። ህወሀት የንብ ምልክት፣ ባይቶና የሚዛን ምልክት፣ ሳልሳይ ወያነ ሁለት የተጣምር እጆች፣ የትግራይ ነፃነት ፓርቲ ደግሞ ነብር፣ አሲምባ ዲሞክራሲያዊ ፓርቲ የነጭ ማር ምልክታቸው መሆኑን የትግራይ ምርጫ ምርጫ ኮሚሽን አሳውቋል። የትግራይ ክልል የምርጫ ሂደት የቀጠለው ጉዳዩ አስመልክቶ በፌዴራል መንግስትና በክልሉ ያለው ልዩነት ባልተቋጨበት ሁኔታ ውስጥ ነው። የፌዴሬሽን ምክር ቤት በቅርቡ ለክልሉ በጻፈው ደብዳቤ ሂደቱ ህገ መንግስት የሚጥስ መሆኑን በመግለጽ ሊቆም እንደሚገባ ማሳሰቡ ይታወሳል። ማሳሰቢያውን ያልተቀበለ የክልሉ ምክር ቤት በበኩልም ህገ መንግስትን የሚጥስ የፌዴሬሽን ምክር ቤት ምርጫ ያራዘመበት ሂደት እንጂ የትግራይ ክልል ምርጫ ለማካሄድ የደረሰበት ውሳኔ አይደለም በማለት አሳውቋል። በዚህ ጉዳይ የኢትዮጵያ ምርጫ ቦርድ አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆነም ቦርዱ በሀገሪቱ በማንኛውም አካባቢ ምርጫ የማስፈጸም ስልጣን የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው በማለት ከዚህ ውጭ ለሚካሄድ ይህ ህገ መንግስታዊ ነው በማለት ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለ። አመሰግናለሁ፣ ሙሉ ጌታ ወደ ተከታዩ ዘገባ እንለፍ። ጉዳያቸውን የሚያዩት ዳኛ እንዲቀየሩ እና አቶ ጃዋር መሐመድ ያቀረቡት አቤቱታ ውድቅ ተደርጎ የገንዘብ መቀጮ ተጥሎባቸዋል። ጠበቃቸው ቅሬታ አሰምተዋል። መለስካቸው አማሃ ዝርዝሩን ይዟል። አቶ ጀዋር መሐመድን ጨምሮ አስራ አራት ተጠርጣሪዎች ከትናንት በስቲያ በነበረው ቀጠሯቸው የቅድሚያ ምርመራ ችሎቱን የሚመሩት ዳኛ ጉዳያችንን አለ አድሎ ያዩልናል ብለን ስለማናምን ይቀየሩልን ሲሉ ያቀረቡትን አቤቱታ ፍርድ ቤቱ ውድቅ አደረገው በቀደመው ቀጠሮ ከተጠርጣሪዎቹ አንዱ አቶ ጀዋር መሐመድ ጉዳዩን የሚመለከቱት ዳኛ በገለልተኝነት እንደማይመረምሩት ማረጋገጫ ብለው ያቀረቡት ዳኛው አገኘውህ በእጄ ገብታል የሚል አይነት ፈገግታ በፊታቸው እንዳዩባቸው መናገራቸውን አቤቱታውን ውድቅ ያደረገው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ሌላኛው ችሎት አስረድተዋል። ፍርድ ቤቱ አክሎም ዳኛ ይቀየርልን ለሚለው አቤቱታ የተጠሪዎች ምክንያት ቀዳሚ ምርመራ ሊፈቀድ አይገባም የሚለው አቤቱታ ውድቅ መደረጉ፣ ሚዲያ ገብቶ እንዲዘግብ ይደረግ የሚለውንም አቤቱታችንን አልተቀበለም የሚሉትና ሌሎችንም ምክንያቶች ፍርድ ቤቱ በሀተታው ዘርዝረዋል ፍርድ ቤቱ እነዚህንና ሌሎችን ለተጠርጣሪዎች አቤቱታ ምክንያቶች ናቸው የተባሉትን ከዘረዘረ በኋላ የቅድሚያ ምርመራ ችሎት ባለጉዳዮችን በጭብጡ ዙሪያ እንደማያከራክር በማስረዳት ሚናው ለከፍተኛ ፍርድ ቤቶች ማስረጃ መያዝ እንደሆነ አብራርተዋል ይህ ችሎት ማሟገትም ሆነ ውሳኔ የመፍጠት ስልጣን ስለሌለው አቤቱታው ተቀባይነት የለውም ብሏል በሌላ በኩልም አቤት ባዮቹ ዳኛ ይነሳልን ብለው ሲጠይቁ ከግምት ውጪ ማስረጃ ሊቀርብበት የማይችልበት አእምሯዊ ሀሳብ ስለሆነ አቤቱታ ውድቅ ተደርጓል ብሏል። ፍርድ ቤቱ ፍርድ ቤቱ በመጨረሻም የተጠርጣሪዎች አቤቱታ ውድቅ መደረጉ በፌዴራል ፍርድ ቤቶች ማቋቋሚ አዋጅ መሰረት የአምስት መቶ ብር ቅጣት ጥሮባቸዋል። እንዲነሱ አቤቱታ የቀረበባቸው ዳኛም የጀመሩትን ጉዳይ እንደሚመለከቱም ፍርድ ቤቱ ወስኗል። ከተጠርጣሪ ጠበቆች አንዱ አቶ ከድር ቡሎ ለቪኦኤ እንደተናገሩት ፍርድ ቤቱ የቅድሚያ ምርመራን ጉዳይ ሲመለከት መደበኛ የሆኑ የማከራከር ስነ ስርዓቶችን ወይም ወይንም የስነ ስርዓት ህግ ሕግ አካሄዶችን ለመከተል እንደማይገድድ በማጥቀስ አቤቱታውን ውድቅ እንዳደረገው ጠቅሰው ቅሬታቸውን ገልጸዋል። ፍርድ ቤቱ ይህን አይጠይቅም። ሕጉ ይህንን እንደ ግዴታ አይጥልም። ያ ምንድን ነው መታወቅ ያለበት? ፍርድ ቤት መሰረታዊ የወንጀል መርህ ምንድን ነው? አንድ ነገር የፈለጉ ዝም ብል ያን መትርጉም ያለበት ጠርጣሪዎችን በሚጠቅም መልኩ ነው መትርጉም ያለበት እንጂ የእነሱ መልክ በምገፍ መልኩ መሆን የለበት። ይህንን እንግዲህ ፍርድ ቤቱ በዚህ አካሄድ መሄዱ እንደኛ እንደ ያዘ። አቶ ከድር እንደገለጹልን ከሆነ የእናቱ ጀዋር መሐመድ ቀጠሮ መቼ እንደሚሆን ፍርድ ቤቱ ወደፊት ይገልጻል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል ፖሊስ ሕገ መንግስታዊ ስርዓቱን በኃይል በማፍረስ አድራጎት ጠርጥሬያቸዋለሁ ያላቸውን በአዲስ አበባ የህወሀት ጽህፈት ቤት ኃላፊ አቶ ተወልደ ገብረ ጻዲቅን ጨምሮ አምስት ሰዎችን በድጋሚ ፍርድ ቤት አቅርቧቸዋል። በሌላ በኩል የአሁኑ ከቀደመው የጥርጣሬ ክስ የተለየ ይዘት የለውም ሲሉ የተጠርጣሪዎቹ ጠበቃ ተከራክረዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው ይዟል ተከታዩንም ዘገባ ባለፈው ሳምንት መጨረሻ ላይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት በዋስ እንዲፈቱ ወስኖላቸው የነበሩትን አቶ ተወለገ በጻድቅ በአዲስ አበባ የህወሓት ጽሕፈት ቤት ኃላፊ አቶ ተስፋ ለምሂ ደጎ በሚኒስትር ዴኤታ ማዕረግ የህግ ጥናት ምርምር ምክትል ዳይሬክተር አቶ አጽበሃ አለማየሁ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ አቶ በሪው ጽጌ በአዲስ አበባ የህወት ጽህፈት ቤት ሾፌርና አቶ ስምዖን ዘገየ በዚሁ ጽፈት ቤት ሾፌር የፌዴራል ፖሊስ በተለያዩ የወንጀል ድርጊት ጠርጥሬያቸዋለሁ ሲል በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቀረባቸው። ፖሊስ ለፍርድ ቤቱ እንዳስረዳው ተጠርጣሪዎቹ የመንግሥትን ምስጢር ለውጭ ኃይሎችና ለአሸባሪዎች አሳልፈው በመስጠትና የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ሁከት እጃቸው እንዳለበት፣ እንደዚሁም ሕገ መንግሥታዊ ስርዓቱን ለማፍረስ በሚደረግ ተግባር ጠርጥሬያቸዋለሁ ሲል ፌዴራል ፖሊስ አብራርቶ ጉዳዩን ለማጣራት 14 ቀን ተጨማሪ የምርመራ ጊዜ ጠይቋል። የተከሳሽ ጠበቆች በበኩላቸው ይህ ጉዳይ ከዚህ በፊትም በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቀርቦ ከአንድ ወር በላይ ምርመራ የተደረገባቸው ነጥቦች ስለሆኑ ድጋሜ ሊነሱ አይገባም። ስለሆነም የተጠቀሱት ጉዳዮች የተጠርጣሪዎችን የዋስ መብት በመጣስ እንደገና በቁጥጥር ስር ሊውሉ አይገባም። በተለያዩ የሀገር ውስጥ ሀገራዊና ዓለም አቀፍ ሕጎች የተከበረውን የዋስ መብትንም በዘፈቀደ እስር ከአደጋ ላይ ይጥላል የሚል ክርክር ማቅረባቸውን ከተጠጣሪ ጠበቆች አንዱ አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮና ከዚህ ቀደም በፌዴራል መጀመሪያ ደረጃ ፍርድ ቤት እንደዚሁም በፌዴራል ከፍተኛ ፍርድ ቤት የቀጠሮ ይግባኝ ሰሚ ችሎት የታዩ መዝገቦች ተገልብጠው እንዲመጡ በማዘዝ ብይን ለመስጠት ጉዳዩን ለነሐሴ 11 ቀን 2012 ዓ ም ቀጥሮታል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት አቶ ሺመልስ አብዲሳ ከወራት በፊት የተናገሩት ነው የተባለና ሾልኮ የወጣ ንግግር ባለፈው ሳምንት መገባደጃ በማህበራዊ መገናኛ ብዙሀን ተለቋል። አወዛጋቢና አነጋጋሪ እንደሆነ የሚነገረውን አቶ ሺመልስ አብዲሳ በኦሮምኛ ተናግረውታል የተባለውን ብልጽግና ፓርቲን የሚመሩ ባለስልጣናት ይጋሩት ይሆን፣ አቋማቸውስ ምን ይሆን የሚል ጥያቄ አስነስቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ ባህር ዳር ላይ ስለ ጉዳዩ በሰጡት ምላሽ ንግግሩ ስህተት እንደሆነ ጠቅሰው የአቶ ሽመልስ አስተያየት ሊገመገም እንደሚገባው መናገራቸውን ቃል አቀባያቸው አቶ ንጉሱ ጥላሁን በተለይ ለቪኦኤ መግለጻቸው ተዘግቧል። በዚህ ጉዳይ ላይ በወቅቱ ምላሽ እንዲሰጡን የጠየቅናቸው የፓርቲና የመንግስት ባለስልጣናት ፈቃደኛ ሳይሆኑ ቢቀሩም የአቶ ሽመልስን ንግግር ያደምጡና አስተያየታቸውን በማህበራዊ ሚዲያ ከገለጹ መካከል አቶ ግዛው ለገሰ አንዱ ናቸው። በዋሽንግተን ዲሲ አካባቢ ነዋሪና የመረጃ ቴክኖሎጂ ባለሙያ የሆኑት አቶ ግዛው በኢትዮጵያ ፖለቲካ ውስጥ ከኢህአፓክ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎችም አስተያየቶቻቸውን በመግለጽ ይታወቃሉ። ደረጀ ደስታ አነጋግሯቸዋል። ባሳለፍ ነው ሳምንት መገባደጃ ላይ የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ከወራት በፊት የተናገሩት ነው የተባለ አንድ ንግግር በማህበራዊ መገናኛ ብዙሀን ተለቋል። የብልጽግና ፓርቲ ከፍተኛ አመራር አባልና የኦሮሚያ ክልል ፕሬዚደንት የሆኑት አቶ ሽመልስ አብዲሳ በኦሮምኛ ተናግረውታል ከተባለው ውስጥ የብልጽግና ፓርቲን በአመራርነት የያዙ ባለስልጣናት አቋም የሚጋሩት ይሆን የሚል ጥያቄም አስነስቷል። ፖለቲካን እንደ ቁማር ጨዋታ የተመለከቱት አቶ ሽመልስ ኦህዴድ የህወሀት እንደነበረ ሁሉ እኛም ብልጽግናን የመሰረት ነው ከስልጣን ላለመውረድ ነው፣ በማለት ብልጽግና ፓርቲ ራሱን የፈጠረበትን ምክንያት ያብራሩበት ይገኝበታል። የቋንቋ አጠቃቀምና ፖሊሲ አቋምን በሚመለከት የአማርኛ ቋንቋ እየሞተ መምጣትና የኦሮምኛ ቋንቋ በምትኩ በርካታ ተናጋሪዎችን እያፈራና በቁጥርም የበላይነቱን እየያዘ መምጣቱን መግለጻቸውን፣ ፓርቲያቸውም ለዚህ እየሰራ መሆኑን ቸውም ተሰምቷል። በአዲስ አበባ ጉዳይ ላይ መፍትሄ ብለው የተናገሩት ሌላኛውን ጥያቄ ያስነሳ ጉዳይ ሆኗል። አዲስ አበባን የፖለቲካ ዋጋ ረቤልሽ ለማድረግ ሰዎችን እያመጡ ማስፈርን፣ አዲስ አበባን ኢሬሌቨንት ለማድረግ እየሰራን ነው፣ ከምርጫ በኋላ የፌዴራል መንግስቱ መቀመጫ አራት አምስት ቦታ ለመክፈል እንፈልጋለን ማለታቸውም ተደምጧል። ፖለቲካን እንደ ተንኮልና ቁማር ጨዋታ የተመለከቱት አቶ ሽመልስ አሁን ኦሮሚያ ከልክ በላይ እየለማች ነው ሌላ ክልል ከልክ በላይ እየተጎዳ ነው። ይህ ደግሞ እየሆነ ያለው የፌዴራሉን መንግስት ኦሮሚያን ስለተቆጣጠረ ነው ብለዋል። አባይን ተሻግረን ባህር ዳር ብዙ ሰርተናል፣ የቻልነውን አሳምነን ያልቻልነውን ግራ አጋብተናል ያሉት ንግግራቸው ብዙዎችን በተለይም የለውጡን ደጋፊዎች ግራ ያጋባቸው ሲሆን ቀድሞውንም አውቀናል ያሉትን ደግሞ በቀደመው ተቃውሟቸው የበለጠ እንዲበረቱ ምክንያት የሆናቸው ይመስላል። ኢትዮጵያን እንደምትመቸን አድርገን ገነባታለን የገነባናትም ነው። ስለዚህ መክዳት የሚባለው ነገር የለም ሊኖርም አይችልም ማለታቸው ከድተውናል ብለው የሚከሷቸውን ወገኖች ለማባበል የተጠቀሙበትም አባባል ነው ብለው የወሰዱላቸውም ሰዎች አሉ። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡን የጠየቅናቸው በኦሮሚያ የተለያዩ የብልጽግና ፓርቲ አመራር አባላት የተለያየ ምክንያት በመስጠት ፈቃደኛ ሆነው አልተገኙም። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ሰሞኑን በስብሰባ ላይ የነበሩ መሆኑን በመግለጽ በጉዳዩ ላይ ምንም መረጃ የሌላቸው እና የተባለውንም ያልሰሙ መሆኑን እንደሚከትለው ገልጸውልናል። ሰሞኑን በኮንፈረንስ ላይ ነበረን። የተለያዩ ኢንጌጅመንት ስለነበረን እዛ ላይ ስለነበርኩ እኔ በወቅቱ ስለምን እንደተናገሩ ምን እንደተናገረ መረጃ የለኝም። ጉዳዩ የተነገረው የሚለውን መረጃውን ሳገኝ ሊሰጣቸው የተሻለ ነው የሚመስለኝ። እስካሁን ያለኝ መረጃ የለም። አልሰሙትም፣ ንግግራቸውን እኔ የሰማሁት ነገር የለም። ስብሰባ ላይ ስለነበርን አልሰማሁትም። ከሚዲያ ሞኒተሪንግ የሚያገኘሁት ነገር የለም። ኢንፎርሜሽኑ ስላልደረሰኝ መረጃውን ላጥራና ካጣራው በኋላ መረጃው እንዲሰጣቸው የተሻለ ይመስለኛል። ለአድማጭም እንዲጠቀመሱ ስለሚሆኑ የአቶ ሽመልስን ንግግር ያደመጡና አስተያየታቸውን በማህበራዊ ሚዲያ ከገለጹት መካከል አቶ ግዛው ለገሰ አንዱ ናቸው። በዋሽንግተን ዲሲ አካባቢ ነዋሪና የአይቲ ባለሙያ የሆኑት አቶ ግዛው በኢትዮጵያ ፖለቲካ ውስጥ ከኢህአፓ ጊዜ ጀምሮ ተሳታፊ የነበሩና በተለያዩ የሚዲያ ዘርፎችም አስተያየታቸውን በመግለጽ ይታወቃሉ። አነጋግረናቸዋል። በጽሁፋቸው ያሰፈሩትን ፍሬ ነገር በማብራራት ይጀምራሉ። የአቶ ሽመልስ ንግግርን በሚመለከት ሁለት ነጥቦች ነው ያሰፈርኩት። አንዱ አቶ ሽመልስ የተናገሩት ንግግር በጣም ጽንፈኛ እና ሀገራችን በተለይ አሁን ካለችበት አጣብቂኝ ሊያወጣ የማይችል ወደ ኋላ የሚያይ ከነገ ይልቅ ትናንትናን፣ ከተስፋ ይልቅ ቂምን የቋጠረ ነው። ስለዚህ ይሄ ንግግር ተቀባይነት የለውም። ሁለተኛው ደግሞ የኢትዮጵያ ፖለቲካ ለአርባ ለሀምሳ ዓመት በተለይ በወያኔ ዘመን ብዙ የቀበራቸው ቦምቦች አሉ። ሕዝብን እርስ በርስ የለያየ ሀገር የሚገነባ ሳይሆን የሚያፈርስ ትርክት ያዘለና ዜጎቹን በዛ የቀረጸ ስለሆነ እነዚህ ቦምቦች ወይም የዚህ የአቶ ሽመልስ አይነት ጽንፈኛ ንግግሮች ከጠላትም ከወዳጅም ወገን ዛሬ ብቻ ወደፊትም የሚመጡ ስለሆኑ አገራችንን ለማሻገር የሚደረገው ጥረት ቦምቦቹ በፈነዱ ቁጥር መሰረቱን መልቀቅ የለበትም፣ የሚል ነው። ሰው በአንድ በኩል የሰውየው ነገር ትክክል አይደለም፣ በሁለተኛ ደግሞ የተባለው ነገር የሚጠበቅ እና መታረም ያለበት ሲሆን የያዝነውን የሽግግር መንገድ አጥብቀን መራመድ አለብን። እንዲያውም ፖለቲካችንን ለማሻሻል እድል ይሰጠናል ነው ባጭሩ ያልኩት። እርሶ በፖለቲካ ውስጥ የረዥም ጊዜ ልምዳሎት ያው ከኢህአፓ ጀምሮ ተሳታፊ እንደሆኑ ከዛም በኋላ በቅንጅትን በዚህ በዓለም አቀፍ ቻርተር እንትን ውስጥ ተሳታፊ እንደነበሩ አስታውሳለሁ። ከሌሎችም በኢትዮጵያ ፖለቲካ ውስጥ በንቃት ከሚሳተፉ አንዳንድ የፖለቲካ አመራሮች ግማ የቅርብ ትውውቅ እንዳሎት ጓደኝነት እንዳሎ ታውቃለሁና አቶ ሽመልስ በንግግራቸው ላይ የፖለቲካ ሸፍጥ ተንኮል፣ እሳቸው የገለጹባቸውን አይነት አካሄድ የሚከተል እንደ ቁማር ብለውታል። እንዲያውም እሳቸው እና የፖለቲካ ባህሪ እንደዛ ነው። የግድ ፖለቲካ መሆን ያለበት ከልምዶ አንጻር እንዴት ነው? ፖለቲካ መነሻው ዋናው ምሰሶ መሆን ያለበት መርህ ነው፣ ፕሪንሲፕል ነው፣ ቫሊዩ ነው ወይም ትሬቶች ናቸው። ነገር ግን የፖለቲካ ስልጣን አካባቢ ስልጣን ለእኔ፣ ለዚህ፣ ለዛ በሚል ሸፍጥ መኖሩ እንደ ኢትዮጵያ በሽግግር ላይ ባሉ ሀገሮች ብቻ ሳይሆን በሰለጠኑ ሀገሮችም አሉ። እንደው አንድ ምሳሌ ለመጥቀስ ለምትም በአሜሪካ ውስጥ የትረምፕ ፕሬዚደንሲ የጥቁር አሜሪካዊው በሶስተኛ ፓርቲነት ለማወዳደር ጥቁሮች ባይደን የሚሰጡትን ድምፅ ለመቀነስ ካኔ ዌስት የሚባለው ሰውዬ ማለት ነው። ካኔ ዌስትን የትረምፕ ሰዎች የትረምፕ ጠበቆች በትረምፕ ገንዘብ እያስመዘገቡ ነው። ቁማር ሸፍጥ፣ ከአገር ከመገንባት አንጻር ሳይሆን ስልጣን ርብርቦች ላይ ሚና ሊኖረው ይችላል። ሁለቱ ግን የተለየ ነው። የአቶ ሽመልስ ንግግር አይ ቲንክ አጽንኦት ሰጥተን መናገር ያለብን በተለይ ሰሞኑን ኢትዮጵያ ውስጥ ደቡብ ምስራቅ ኢትዮጵያ በተደረገው ሃይማኖትና ዘር ተኮር በሆነ ጭፍጨፋ የአቶ መለስ ንግግር በዛ አውድ በሚታይበት ጊዜ ዶክተር አብይ መደመር የሚለውን የሚጣረስ ብቻ ሳይሆን በአንድ በኩል የእሳቸውን ትርክት የሚሰሙ መንጫቸውን ሊስሉ የሚችሉበት በሌላ በኩል ደግሞ ከሌላ አካባቢ የመጡና ሌላ ሃይማኖት ያላቸው ሰዎች ለህይወታቸው ዋስትናቸው በሰቀቆት የሚኖርበት ሆነ ይፈጥራል። ስለዚህ ቁማሩ ስልጣን አካባቢ የሰውን ህይወት፣ የአገርን አንድነት በማይነካ መልኩ ቢሆን ሌላም ሀገር አለ ብለን ልናልፎ እንችላለን። የእሳቸው ግን የፖለቲካ ቁማር ሳይሆን የሀገር ግንባታና የህዝብ ደህንነት ቁማር ነው። ስለዚህ ተቀባይነት ሊኖረው አይችልም። ይህ አቋም የብልጽግና አቋም ነው ብለው ያምናሉ። አንዳንድ ሰዎች አቶ ሽመልስ በብልጽግና ፓርቲ ውስጥ ካላቸው ቦታና ካላቸውም የመንግስት ኃላፊነት አንጻር ለከፍተኛ የብልጽግና ፓርቲ አመራር አባላትም ካላቸው ቅርበትና ወዳጅነት አንጻር ፓርቲው አቋምም ሊሆን ይችላል የሚል ጥርጣሬ ያነሳሉ። ሌሎች ደግሞ ያው በግላቸው የተሰጠ አስተያየት ነው ብለው ያነሳሉ። እርስዎ ምን ይመስሎታል? ለእኔ የብልጽግና ይሁን አይሁን የሚለው ብዙም አስፈላጊ አይደለም። አቶ ሽመልስ የብልጽግና ከፍተኛ አመራር እና የኦሮሚያ ክልል አስተዳዳሪ ወይም ገዢ ስለሆኑ ያደረጉት ንግግር ተጽዕኖ የግል ብቻ ተደርጎ ሊታይ አይችልም። ቢያንስ ቢያንስ በጽሁፉ ላይ እንደገለጽኩት ይሄ ትርክት አቶ ሽመልስ የተናገሯቸው ደባዎችና ቁማሮች የብልጽግና እንዳልሆኑ እኔና ሌሎች ገስ የምናደርገው ሳይሆን እነሱ ራሳቸው አቶ ሽመልስም የብልጽግና ድርጅትም እንደ ድርጅት ወጥተው እነዚህ የእኛ አቋም አይደሉም። በነገራችን ላይ እነዚህ አቋሞች በወያኔ ጊዜ የተተከሉ ያበቡ ፍሬዎች ናቸው። አሁን ሽግግሩን እናደርጋለን የምንለው እነዚህን አይነት ትርክቶች ቀብረን አዳዲስ ትርክቶች የምናወጣ መሆኑን ለማሳየት ከተፈለገ ብልጽግና ይሄንን ዝም ብሎ ላያልፎ አይችልም። አቶ ሽመልስም ዝም ብሎ ያፎ ለምታ ነው ወይም ቁማር ነው ወይም ጊዜው አልፎበታል ሊል አይችልም። እነዚህ ነገሮች እድል ይፈጥራሉ። ይሄ አሁን የአቶ ሽመልስ ንግግር አዲስ ትርክትና አንድነትን ያማከለ ከትናንት ይልቅ ነገን ተስፋ የሚያሰንቅ አዲስ አይነት ትርክትን ለመሰነቅ እድል ይፈጥራል። ስለዚህ በእኔ ግምት የብልጽግና ሆነ አልሆነ ብልጽግና ዝም ብሎ ሊያልፍ የሚገባ ነገር አይደለም። የብልጽግና ቁማር፣ የብልጽግና ትርክት እና የብልጽግና የወደፊት አላማ አለመሆኑን በማያሻማ እንኳን መናገር አለባቸው። ያ ካልሆነ አንደኛ በብልጽግና ውስጥ ጥርጣሬ እንዲዳብር በወያኔ ጊዜ የነበረው አይነት የዘር ጥርጣሬ እያደገ እንዲሄድ ያደርገዋል። ሁለተኛ ለቲፒኤልኤፍ አይነት እና ሌሎች ጽንፈኛ ኃይሎች በር ይከፍታል። ብልጽግናን ለመከፋፈል በዚህ ምክንያት ስጋት የሚሰማቸውን ሰዎች ወደ ነውጡ ኃይል ለማዛወር ይረዳል። በሶስተኛ ደረጃ ደግሞ ዶክተር አብይ ስልጣን ከመጣ በኋላ የዶክተር አብይን የለውጥ አካሄድ ከጽንፈኛ የኦሮሞ ብሔርተኞች ጋር ሊያያይዙ የሚሞክሩ ሰዎችን፣ ድርጅቶችን ያጎለበታል። ስለዚህ ትክክለኛ የሚሆነው ከፖለቲካም ከሞራልም ከራእይ አንጻር ብልጽግና ራሱን ከዚህ እንደሌለበትና የተሻለ ትርክት ወይንም አቋም ወይንም ራዕይ እንዳለው ማሳየት አለ ያንን አቋሙን ከማሳየት ውጪ እርሶም በጽሁፉ ላይ የጠቀሱት ደግሞ አለ ለምሳሌ፣ በአቶ ሽመልስስ ይሄ ጉዳይ በኃላፊነት ሊያስጠይቃቸው የሚገባ ጉዳይ ነው ወይ? እርሶ እንዲያውም አዎ ይገባል፣ በይቅርታ መጠየቅ ይኖርባቸዋል ብለው ነው ያነሱት። ይሄ ደግሞ በይቅርታ ብቻ መታለፍ ያለበት ጉዳይ አይደለም የሚልም አስተያየት እዛው በሶ ጽሁፍ ላይ ተሰጥቶ አይቻለሁ። ምን ይላሉ እዚህ ላይ ወል እኔ ቅድም እንዳልኩት ብዙ ቦምቦች የተተከሉበት ሀገር፣ ብዙ ስልጣን ላይ ያሉ ሰዎች የተገነቡበት ስብዕናና ራዕይ የተበላሸ መሆኑን አውቃለሁ። በአንጻሩም አሁን ያለው ኢትዮጵያ ውስጥ ያለው ለውጥ ገና በእግሩ መሄድ ያልጀመረ እና በብዙ ጠላቶች የተወጠረ ስለሆነ በተቻለ መጠን በትናንሽ ወይንም ይሄ ትንሽ ነገር ነው ማለት አልፈልግም፣ ግን በተቻለ መጠን በሁሉ ነገር ላይ ከየከረረ ጥር መደረጉ ተገቢ አይመስለኝም። አቶ ሽመልስ ይቅርታ ቢያደርጉ ብልጽግና ወጥቶ ይሄ ነገር ስህተት መሆኑን በማያሻማ ሁኔታና ወደፊት የሚሄድበት ራዕይ ከዚህ የተሻለ መሆኑን ማሳየት አለበት። መንግስት ውስጥ ያሉ፣ ብልጽግና ውስጥ ያሉ ከኦሮሞም፣ ከአማራም፣ ከሶማሌም፣ ከሌሎቹም ያሉ ሰዎች የአቶ ሽመለስን ስህተት ያምናሉ ብዬ አስባለሁ። ይቅርታ ባለፈ ግን የበለጠ ለሚያውቁት ሰዎች ቤኔፊት ኦፍ ዘዳውት ትሰጣለሁ። እንግዲህ ይህ ጥርጣሬ ተለይቶት በማያውቀው የኢትዮጵያ ፖለቲካ ባህል ላይ በተለይም ደግሞ አሁን ይበልጥ ከብሔር ፖለቲካ ጋር ሁሉም ነገር እየተያያዘ በሚታይበት ጊዜ የፖለቲካ ባህላችን ላይ የመተማመኑ ላይ የሚፈጥረው ተጽዕኖ ምንድን ነው ይላሉ። አንዱ ትልቁ ችግሩ የፖለቲካ ባህላችን ነው። ይህንን ባህል ደግሞ ልንቀይር የምንችለው ባህሉን የምንጫወተው ሰዎች ስንቀይር ነው፣ ከሎሌነት ወደ ዜግነት ስንሻገር ነው። ወደ ዜግነት የምናደርገው ሽግግር ደግሞ ጊዜ የሚፈጅ ብዙ ውጣ ውረድ የሚኖረው አንዳንዶች የሚወድቁ ሌሎች የሚነሱበት ቦታ ነው። እንደዚህ አይነት ነገሮች በሚመጡበት ጊዜ ግለሰቡ ላይ ከማተኮር ባህሉ ላይ ማተኮር ያስፈልጋል። እንደገና ግልጽ መሆን የምፈልገው አቶ ሽመልስ ያሉት በማያሻማ እኮ አሁን ምንም ጥያቄ በሌለው መልክ ትክክል አይደሉም። መጥፎ ንግግር ነው የተናገሩት። ይሁንና ባህላችንን እንቀይር በምንልበት ጊዜ እንደዚህ አይነት ነገሮች ሲመጡ ወደፊት የሚኖረን የፖለቲካ ባህል ይሄን አጋጣሚ ተቀይረን እንዴት እንለውጣለን፣ እኔ ከራሴ ጀምሬ ራሴን እንዴት እለውጣለሁ፣ ባይተሰቤን፣ ያለሁበትን ሲቪል ሶሳይቲ ወይንም ማህበረሰብ እንዴት እለውጣለሁ የሚል ውስጥ መግባት አለበት ሰው። አንዱ ነገር የኢትዮጵያ ፖለቲካ የሚያጠቃው ምንድን ነው? በየቀኑ በሚነሱ መጥፎ ድርጊቶች ላይ የበለጠ ትኩረት እናደርጋለን። መዋቅራዊ፣ ባህላዊ፣ ቀጣይነት ያላቸውና መሰረታዊ የሆኑ ለውጦች ላይ ከማተኮር ይልቅ በየቀኑ ቅድም እንዳልኩት የሚፈነዱ ቦምቦች ላይ እናብዛለን። ስለዚህ ተስፋ የማደርገው ብልፅግና፣ የኢትዮጵያ ኦፖዚሽን ውስጥም ያሉ አቶ ሽመልስም ይሄን አጋጣሚ ለፖለቲካ ባህላችን፣ ለፖለቲካ ራእያችን መቀየሪያ ጥሩ እድል መሆኑን አወስደው ከሰውየው ስህተት ባለፈ ቢመሳከሩበት ቢነጋገሩበት ቢወያዩበት ጥሩ እድል ነው ብዬ ደብታሉ። አመሰግናለሁኝ። አቶ ግዛው አመሰግናለሁ። እግዚአብሔር አመሰግናለሁ። ደረጃ ወደ ተከታዩ ዘገባ እንለፍ። የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኝነት ይኖሩ የነበሩ ከአስር በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማኅበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል። አቶ ፋኖስ ሀይሌ በደቡብ አፍሪካ የኢትዮጵያውያን ማኅበረሰብ ጸሐፊ፣ የኮሮና በሽታ በአገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከአስር በላይ ትውልድ ኢትዮጵያውያን በኮሮና በሽታ ሕይወታቸው አልፈዋል ብለዋል። በደቡብ አፍሪካ ዘጠኝ ፕሮቬንሶች ወይም በእኛ ሀገር አጠራር እንግዲህ ክልሎች አሉ። በተለያየ ፕሮቬንስ ላይ የእኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከአስር የማንሱ ኢትዮጵያን በበሽታው ተጠቅቶ ሕይወታቸው ያለፈበት ሁኔታ ነው ያለው። ያው አስክሬናቸውን ወደ ሀገር ቤት ለመሸኛት አይፈቀድም። ይሄ እንግዲህ ያለም አቀፍ ሕግ ነው። አንድ ሰው የኮቪድ ተማሚ ሆኖ በዛ ሀገር ከሞታው እዛው ሀገር ነው የሚቀበረው እና አንዳንድ እንግዲህ ባሉበት ሚኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳዩ እኛ ጋር ነው የሚደውሉት እና ከአስር የማንሱ ኢትዮጵያውያን እንግዲህ እዚህ አገር እንግዲህ ወታቸው አልፎ እዚህ ደቡብ አፍሪካ ነው የተቀበሩት፣ ጆሃንስበርግ፣ እንዲሁም ሊምፖፖ፣ ፖሞላንጋ እናም ዌስተርን ኬፕ ወደ ኬፕታውን ማለት ነው። በነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጠንበት ሁኔታ ነው ያለው። አቶ ፋኖስ በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በሀገሩ የሚኖሩ ትውልደ ኢትዮጵያውያንን አዝጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስዷል። በሀገሩ ያሉ ትውልድ ኢትዮጵያውያን ወረሽኙን ተከትሎ የተወሰደው እርምጃ ህይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሃንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ እቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል። ገቢያ የለም ና የምናገኘው ባለቤትም ሰው ቤት ነበረ ቡና ፍልተ ያው እንትን የምችለው እዛ ሁኔታ ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው። በተለያዩ አሁን ባለህ ጋር ሆኖ ቤተሰብ ላለው ሰው በጣም ከባድ ነው። የቤት ኪራይ ያስቸግራል። ድሮ የሚሸጡ እቃዎች፣ ብዙ ነገሮች አሉ እዚህ ሀገር። አሁን ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ። እነዛን አሁን አንሸጥም። በሽታም ስላለ ተከልክለዋል። በዛ ሁኔታ አሁን የሚሰራ ሰው በጣም ደካማ ነው አሁን ሶስት ሺህ የሚሰራ ሰው አንድ ሺህ የሚሰራ ነው በአሁኑ ጊዜ አሁን ዜጋ ነው በብዛት እየሞተ ያለው ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል እንግዲህ እኛ አሁን ለወደፊት ሰው እንዴት ሆኖ ይኖራል የሚባለው ነገር እ በጣም ከባድ ነው አስቸጋሪ በዚህ ከቀጠለ በሽታ ካልቆመ እንግዲህ ያው ሰው ይታመማል ግማሽ እየዳነ ግማሽ እየሞተ ነው ያለው ጋዲሳ ገመቹ በደቡብ አፍሪካ ለስምንት ዓመታት ኖረዋል በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል። የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው የጎዳን። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ትኩርተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገ ምን እንደሚገጥመን አናውቅም ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያውያን መንገድ ላይ የወጡ እንዳሉ ጭምር ገልጸው፣ እሱም በጓደኛው ቤት በጊዜያዊነት ተጠልለው እንዳለ ተናግረዋል። ጋዲሳ እንዲሁም ሌሎች ያነጋገር ናቸው። ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብአዊ ድጋፍ እንደሚያስፈልጋቸው ገልጸው ነገር ግን ስደተኞችን ያገዘ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያ ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ፣ የመካከለኛው ምስራቅ ረዳት አስተዳዳሪ ማይክል ሃርቪ በቅርቡ በሰጡት ቃል የዩናይትድ ስቴትስ ምክር ቤት ለመካከለኛው ምስራቅ የጸረ ኮቪድ-19 ትግል ድጋፍ የሚውል መጠነ ሰፊ ተጨማሪ ወጪ መፍቀዱን ገልጸዋል። ዩናይትድ ስቴትስ በዩኤስኤአይዲ እና በውጭ ጉዳይ ሚኒስቴር በኩል ለመካከለኛው ምስራቅ የኮቪድ-19 ምላሽ እስካሁን ከ205 ሚሊዮን ዶላር በላይ ወጪ አድርጋለች። ይህም ዩናይትድ ስቴትስ እስካሁን በዓለም ዙሪያ ለጸረ ኮቪድ-19 ትግል የሰጠችው 1.5 ቢሊዮን ዶላር ድጋፍ አካል መሆኑን ርሳን ቀጹ ጨምሮ አስረድቷል። የገንዘብ ድጋፉም አይነተኛ አላማ በዓለም ዙሪያ መንግስታት፣ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ አካላት የጤና ጥበቃ ትምህርቶችን እንዲያሻሽሉ፣ የጤና ተቋማትን ደህንነት እንዲጠብቁ፣ የላቦራቶሪ የበሽታዎች ቅኝትና ፈጣን ምላሽ አቅማቸውን እንዲያጎለብቱ ለመርዳት መሆኑን እርሳ አንቀጹ አትቷል። የጸረ ኮቪድ የገንዘብ ድጋፉ በመካከለኛው ምስራቅ ለሁሉም ሀገሮች ደርሷል ማለት ይቻላል ብለዋል ረዳት አስተዳዳሪው። የሊቢያ የየመን የኢራቅና የሶሪያ ግጭቶች የክልሉ ሀገሮች ላይ ከፍተኛ ጫና ያሳደሩባቸው፣ ይሁን እንጂ ሀገሮቹ የጤና ጥበቃ ተቋሞቻቸው በጸረ ኮቪድ ምላሽ እጅግ በጣም የተዋጣ ክንዋኔ አስመዝግበዋል ሲሉ ባለስልጣኑ ማይክል ሃርቪ አስረድተዋል። And we are extremely proud of that because we have invested so heavily in building the capacity of those healthcare systems. የጤና ጥበቃ ስርዓቶቻቸውን አቅም ለመገንባት መጠን ሰፊ መዋለንዋይ በማፍሰሳችን ጥሩ ውጤት ያሳዩ በመሆኑ እኛም እጅግ በጣም ኩራት ይሰማናል። የፖለቲካ አመራሮቹም ቢሆኑ በሌሎች ብዙ የዓለም አካባቢዎች ካየነው በተለየ ለጉዳዩ ትልቅ ትኩረት ሰጥተው ሰርተዋል። አሁን የሚያሳስበን በኮቪድ-19 ምክንያት እንቅስቃሴዎች በመዘጋታቸው የተነሳ ሊያስከፍል የሚችለው ኢኮኖሚያዊ ዋጋ ነው። ፈጥነው አገግመው የኢኮኖሚ እድገቱን ለመመለስ እንዲችሉ ለማድረግ እንዴት ነው የምንችለው? ኮሮና ቫይረስ መዛመቱን በጀመረበት ጊዜ ዩናይትድ ስቴትስ የእርዳታ እጇን ዘርግታ ለመቀበል ፈቃደኛ ሳትሆን የቀረች አንዲት ሀገር ብቻ መሆኑን የልማት ተራድኦ ድርጅት የመካከለኛው ምስራቅ ረዳታ አስተዳዳሪው ሃርቪ and so on. iran declined. it is tragic and heartbreaking how hard the iranian people were hit by covid. iran and biblalich. የኢራን ሕዝብ በኮቪድ ምክንያት የደረሰበት ከባድ ጉዳት እጅግ በጣም የሚያሳዝን ነው። በአገሪቱ በብዛት አረጋውያን ጎልማሶችና ልጆች አብረው አንድ ላይ ይኖራሉ። በዓለም ዙሪያ በወረርሽኙ በከባዱ የተመቱት በዚህ መልክ የሚኖሩ ቤተሰቦች መሆናቸውን እየሰማን ነው። ስለዚህ እኛም ሁኔታውን እንከታተላለን፣ ለመርዳትም ዝግጁነታችንን እንቀጥላለን። የዩናይትድ ስቴትስ መንግስት ለአለም አቀፍ የጸረ ኮቪድ-19 ምላሽ 20.5 ቢሊዮን ዶላር መድቧል። ወረርሽኙን ለመዋጋት የሚደረጉ ጥረቶችን መምራቱን ለመቀጠልም ቁርጠኝነቱ ይቀጥላል ያለው ሩስ አንቀጹ የረዳት የዩኤስኤአይዲ አስተዳዳሪው ሃርቪ ዩናይትድ ስቴትስ ምንጊዜም ቢሆን ለተቸገሩ ደራሽ ነች ሲሉ የተናገሩትን ጠቅሶ ጽሑፉን አጠናቋል። ደም ሲል የሰማችሁ ጥርስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።